የሀገር ሰላምና ደህንነት ከሁሉም ነገር ይበልጣል ብለዋል የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ። በጋራ ጉዳዮች ላይ አንድነትና ብሔራዊ መግባባት መፍጠር እንደሚያስፈልግም ፕሬዝደንቷ ዛሬ አዲስ አበባ ውስጥ በተከበረው አስራ አራተኛው የብሔር ብሔረሰቦች ቀን ላይ ባደረጉት ንግግር አሳስበዋል። ሙክታር ጀማል ተከታትሎታል። በአስራ አራተኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል ላይ የተገኙት ፕሬዝዳንት ወይዘሮ ሳህለ ወርቅ ዘውዴ እንደተናገሩት በሰላም ለመኖር የራስን መብትም ለማስከበር ሆነ ለሌላው የሀገር ደህንነት ወሳኝ ነው ብለዋል። ሰላም የሁሉም ነገር መሰረት ነው ያሉት ወይዘሮ ሳህለ ወርቅ ከዜጎች ሀገራቸውን መውደድና ለሀገራቸው ጥብቅና መቆም እንደሚጠበቅም ተናግረዋል። እንደ ሀገርና ህዝብ በጋራ ጉዳዮቻችን ላይ ሊኖረን የሚገባው ብሔራዊ መግባባትና አንድነትን ለማጠናከር የሰራነውን ያደረግነውን ያደረግነው እንዲሁም ወደፊት ልናደርጎ የሚገባንን በጥልቀት ለማየትና ለመመርመር የሚያስችለን ይሆናል። የበዓል ማክበር ትርጉሙ ይህንን ያገናዘበ በአንድ አመት ያከናወንናቸው ተግባሮች ዋና ማሳያ እንጂ የአንድ ጀንበር እንቅስቃሴ አይደለም። ካለፈው አመት በዓል ወዲህ አገራችን በርካታ ፈተናዎችን አሳልፋለች። ይህ በዓል የታለመለትን አላማን ለማሳካት ገና ብዙ እንደሚቀረን በአንዳንድ መልኩም ወደ ኋላ የሄድንበት ሁኔታም እንዳለ እያየነው ነው። ስለሆነም እስከ መጪው አመት ድረስ አንድነታችንን፣ አብሮነታችንን፣ ኢትዮጵያዊነታችንን የሚያጠናክሩ ውጤቶችን ለማስመዝገብ ስራው ዛሬ መጀመር ያለበት ነው። ትናንትና በጥናት ጽሑፍ ውይይት ዋዜማውን የጀመረው አስራ አራተኛው የብሔር ብሔረሰቦች ቀን በተለያዩ ጉዳዮች ላይ የቀረበው ጥናት ላይ ውይይት የተደረገ ሲሆን በእንግድነት የተገኙት ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የሚከበር ብቻ ሳይሆን በቀጣይ አስርት ዓመታት የብልጽግና መሰረት የሚታይበት መሆኑን ተናግረዋል። መሰል ክብረ በዓሎች አንዱ ከሌላኛው የሚማርበት የበለጠ እንዲተዋወቅበት መድረክ የሚከፍት መሆኑንም ገልጸዋል። ይህ ባህል የተሳካ ይሆናል። ይህ ባህል የብልጽግናችን መጀመሪያ ይሆናል። ኢትዮጵያ በተደጋጋሚ እንዳልነው አትፈርስም። ኦሮሞዎች የሚኮሩባት፣ አማሮች የሚኮሩባት፣ ትግራዮች የሚኮሩባት፣ ሶማሌዎች፣ አፋሮች፣ ወላይታዎች፣ ሀዲያዎች፣ ሲዳማዎች፣ ከፋዎች፣ ዳውሮዎች፣ ጉራጌዎች፣ ስልጤዎች የሚኮሩባት የሁላችንም የእኩል ቤት ትሆናለች። አሁን የሚታየው ማንኛውም መንገራገጭ በጊዜ ብዛት እየተፈታ በሰላም በፍቅር በጋራ አብረን የምንኖርና አዲስቷን ኢትዮጵያ የምንገነባ እንደምንሆን ላረጋግጥላችሁ እፈልጋለሁ። መልካም በዓል፣ አመሰግናለሁ። የአዘጋጅ ክልል ኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በመድረኩ ላይ እንግዶቹን እንኳን በደህና መጣችሁ ካሉ በኋላ እንደተናገሩት በሽግግሩ ወቅት ከፍተኛ ተግዳሮቶች እንዳጋጠሙ ኑላ ተስፋም ይታየናል ብለዋል። በተደረገው መራራ ትግል የተገኘው ለውጥ እንዲቀጥል እኩልነትና ነፃነት መሰረቱን አስፍቶ ችግሮች በሕግና ሕጋዊ መንገድ ብቻ እንዲፈቱ ይሰራል ብለዋል። አቶ ሽመልስ ሕዝቦች የራሳቸውን ዕድል በራሳቸው እንዲወስኑ በተቀመጠው መሠረት ባለፉት 25 ዓመታት በብዙ ውጣ ውረድና ፈተና ውስጥ አልፎ በተግባራዊነት ሂደት ውስጥ ትልቅ ጋሬጣና ችግሮችን አልፎ እዚህ ደርሷል። ባለፉት ዓመታት የነበሩትን ድሎች አጠናክረን በማስቀጠል የነበሩትን እጻጾችና ችግሮች በተለይም የብሔር ብሔረሰቦችና ህዝቦችን መብት በሙሉ በማስከበር ሁሉም ህዝቦች የራሳቸውን እድል እንዲወስኑ በማድረግ ሁሉም እኩል በኢትዮጵያ ጉዳይ እንደ ኢትዮጵያዊነቱ የሚወስንበት የዳር ተመልካች የማይሆንበት በእጃዙር የማይተዳደርበትን ሁኔታ ለመፍጠር ያለውን ጸጋና ሀብት በፍትሐዊ መንገድ የሚጠቀምበትን አሰራር ለመከተል የተጀመረውን የለውጥ ሂደት በፍጥነት ተቋማዊ ያደረግን ወደማይመለስበት ደረጃ ለማሸጋገር ተግተን መስራት ይጠበቅብናል። ዛሬ በአዲስ አበባ ስቴዲየም በተከናወነው ክብረ በዓል የብሔር ብሔረሰቦች የተለያዩ ባህላዊ ትርኢቶችን አሳይተዋል። በክብረ በዓሉ ላይ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ የተለያዩ ክልሎች ርዕሰ መስተዳደሮች ተገኝተውበታል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።